ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ30 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላቸው የዛሬ አርብ የካቲት 29 2011 ዓ ም ፕሮግራም ጀመረ። ዛሬ ዓለም አቀፍ የሴቶች ቀን በመላው ዓለም እየተከበረ ነው። ድምፃችሁ የማይሰማ ሴቶች ጥቂቶች ድምፃቸውን አብርተው መጨረሻችንን እንዳያበላሹት በአንድ ልብ በአንድ መንፈስ ኢትዮጵያዊ ሴት ሆናችሁ በዘር፣ በሃይማኖት ሳትከፋፈሉ እቺን አገር ከወራሪ ብቻ ሳይሆን ከውስጥ አጥፊም እንድትታደጉ አደራ ብላችሁ ፈልጋለሁ። ዕለቱን በማስመልከት የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ከተናገሩት የወሰድነው ነው። ይህ ዝርዝር በሁለተኛው አጋማሽ በሚቀርበው ልዩ የዓለም አቀፍ ሴቶች ቀን ፕሮግራም ይሰማል። የአማራ ክልላዊ ምክር ቤት አዲስ መሪ መረጠ። በቅንነት በቅንነት በታታሪነት ታዛሪነት እንዲሁም ህግንና ሰራርን መሰረት በማድረግ እንዲሁም ህግንና ሰራርን መሰረት በማድረግ ስራዬን እንደምፈጽም ቃል እገባለሁ ስራዬን እንደምፈጽም ቃል እገባለሁ። አመሰግናለሁ። አዲሱ የአማራ ክልል ፕሬዝዳንት ዶክተር አምባቸው መኮንን ናቸው። በአብይ ርዕስ ዘገባ ይቀርብበታል። በአማራው ክልል አዲስ ሹም ዙሪያ ከአብይ ርዕሳችን በተጨማሪ ሌላ ትንታኔም ይኖረናል። ዓለም አቀፍ የሴቶች ቀን ቀደም ሲል እንዳልነው በመላው ዓለም ይከበራል። ሁለተኛው አጋማሽ ላይ አንዱ ልዩ ፕሮግራም ያ ይሆናል። በኦሮሚያ የተካሄዱ ተቃውሞ ሰልፎችን የሚቃኝ ዘገባም ይዘናል። ለዛሬ አርብ ሁለተኛው አጋማሽ ዓለም አቀፍ የሴቶች ቀን እየተከበረ መሆኑን የሚያመለክት ልዩ ዘገባ፣ ከዛም ደግሞ ለዛሬ አርብ እሰጥ አገባ ተረኞች ናቸው። ሰላም ጤና ይስጥልን፣ አድማጮቻችን እንዴት አመሽታቸው? እኔ አዲሱ አበበና እኔም ሰለሞን ክፍሌ እስከ አራት ሰዓት ስናስተናግዳችሁ እናመሻለን። ዛሬ ፕሮግራሙን የሚመራው ንጉሱ ነው። መልካም ምሽት እንመኛለን። አሁን ዜና። አሁን ያለው ሁኔታ በውስብስብና በፈተናዎች የተሞላ ቢሆንም የአማራን ሕዝብ የመምራትና የማገልገል እድል ማግኘት መብት ሳይሆን መታደል ነው። ይህን ያሉት በዛሬ ዕለት የአማራ ክልል መሪ ሆነው የተሾሙት ዶክተር አምባቸው መኮንን ናቸው። የአማራ ክልል ምክር ቤት በዛሬው ውሎ ለሶስት ቀናት ሲካሄድ የቆየውን አምስተኛ ዙር አራተኛ ዓመት አስራ ሁለተኛ መደበኛ ጉባኤ ያጠናቀቀው ሹመቶችን በማጽደቅ ነበር። በዚህም የአቶ ገዱ አንዳርጋቸውን መልቀቂያ ደብዳቤ በመቀበል በምትካቸው ዶክተር አምባቸው መኮንን ሲሳይን የክልሉ አስተዳዳሪ አድርጎ ሾሟል። ተሰናባቹ ርዕሰ መስተዳድር አቶ ገዱ አንዳርጋቸው በዚህ ወቅት ባደረጉት ንግግር በአማራ ሕዝብ ጉዳይ ይመለከተኛል የሚል ማንኛውም አካል ውስጣዊ አንድነቱን ማጠናከር ይገባዋል ብለዋል። አብይ ርዕሳችን ቀደም ሲል እንዳልነው ትንታኔ ይኖረዋል። ምዕራብ ጎንደር ውስጥ ተከስቶ በነበረው ግጭት ምክንያት ወደ ሱዳን ተሰደው የቆዩ ስምንት መቶ ሰላሳ ስምንት ኢትዮጵያውያን ወደ ሀገራቸው መመለሳቸው ተገለጸ። ካርቱም የሚገኘው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፑብሊክ ኤምባሲና የገዳሪፍ ቆንሲላ ጽሕፈት ቤት ከሱዳን የስደተኞች ኮሚሽንና ከመንግስታቱ የፍልሰተኞች ድርጅት አይኦኤም ጋር በመተባበር ስደተኞቹ ወደ አገራቸው እንዲመለሱ ማድረጋቸውን የኢትዮጵያ መገናኛ ብዙሃን ዘግበዋል። አምስት መቶ ያህል በሱዳን የስደተኞች ካምፕ የሚገኙ ቀሪ ኢትዮጵያውያን በቅርቡ ወደ ሀገራቸው ይመለሳሉ ተብሏል። በምዕራብ ጎንደር ውስጥ ተከስቶ በነበረው ግጭት ምክንያት ወደ ሱዳን ተሰደው የቆዩ 838 ኢትዮጵያውያን ወደ ሀገራቸው እንደተመለሱ ቀደም ሲል ሰሎሞን አንብቦልናል። ወደ ሌላው ዜና አልፋለሁ። የጉዞ ሉሲ ለሰላምና ለፍቅር ልኡካን ቡድን አባላት በአፋር ሶማሌና ሀረር የነበራቸውን ቆይታ አጠናቀው ዛሬ ድሬዳዋ ገብተዋል። በሙዚቃ ባንድና በአስተዳደር ከፍተኛ አመራሮች ደማቅ አቀባበል የተደረገለት ሲሆን ይህ ጉዞ ሉሲ በድሬዳዋ የአምስት ቀናት ቆይታ እንደሚኖረው ተገልጧል። አዲስ ቸኮል ነው ዝርዝሩን የላከው። የሉካም ቡድኑ ከከተማዋ መግቢያ ጀምሮ በሙዚቃ ባንድ የታጀበ አቀባበል ተደርጎለታል። በአስተዳደሩ ምክር ቤት በተካሄደው የአቀባበል ስነስርዓት ላይ የእንኳን ደህና መጣችሁ ንግግር ያደረጉት የድሬዳዋ አስተዳደር ከንቲባ ኢብራሂም ኡስማን አሁን በሀገሪቱ እየታዩ ያሉ አንዳንድ ግጭቶች በአንድ ቤተሰብ መካከል ሊያጋጥሙ የሚችሉ ተራ ግጭቶች ናቸው ብለዋል። ከአንድ የተፈጠረ በመሆኑ ሁላችንም አንድ ቤተሰብ መሆናችን ወንድም፣ እህት፣ አጎት፣ አክስት፣ አያት መሆናችንን የሚያሳይ ስለሆነ እንዳሰራለት በተለይ የተለያዩ የበስክቶች የነበሩንን ማህበራዊ ትልልቅ ድሎች እነሱን ከፍ ወዳለበት ደረጃ በማስፋት ወጣቱ ከዚህ መማር ያለባቸው በርካታ ነገሮች እንዲማር በማድረግ በዚህ ጉዞ ሉሲ ለሰላምና ለፍቅር ላይ የባህልና ቱሪዝም ሚኒስትር ዴታ አቶ ሀብታሙ ሲሳይ፣ የእግር ኳስ አሰልጣኝ አቶ ሰውነት ቢሻው፣ የኢትዮጵያ ጥናት ኢንስቲትዩት ኃላፊና የሀረሪ ተወካይ አቶ አህመድ ዘካሪያ፣ ታዋቂው የሃይማኖት መምህር ኡስታዝ አቡበከር፣ እንዲሁም የህዝብ ተወካዮች ምክር ቤት አባል የነበሩት ገጣሚና ጋዜጠኛ መሀመድ አህመድ የበርካቶችን ቀልቤት አባል ንግግር አድርገዋል። በተለይ ከስፖርት አንጻር ያሉ ምሳሌዎችን በመጥቀስ በብዙ ነገር ከሌሎች እንቀድም የነበርን ህዝቦች አሁን ለምን በብዙዎች ተቀደምን የሚል ንግግር ያደረጉት አቶ ሰውነት ቢሻው ብዙዎችን ቁጭት ውስጥ ከተው ነበር። የኢትዮጵያ ቴሌቪዥን የባህልና ቱሪዝም ሚኒስቴርና የሰላም ሚኒስቴር እንዲሁም ሌሎች ተባባሪ አካላት የሚያስተባብሩት ይህ ጉዞ ሉሲ የሚያምርብን አብሮነታችንና ፍቅራችን ነው የሚል መሪ ቃል አለው። በቀጣዮቹ አምስት ቀናት ልዩ ልዩ ጥናታዊ ጽሑፎች የሚቀርቡባቸው ፕሮግራሞች እንዳሉም ከአዘጋጆቹ ለመረዳት ተችሏል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮለኝ፣ ድሬዳዋ አድማጮች። ዜና በቀጥታ የሚተላለፍላቸው እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የዩናይትድ ስቴትሷ ቀዳማዊት እመቤት ሚላኒያ ትራምፕ እና የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በዚህ ዓመቱ ዓለም አቀፍ የሴቶች ቀን ከመላው ዓለም ለተውጣጡ አስር ተሸላሚ ጀግና ሴቶች እውቅና መስጠታቸው ተገልጿል። በርማ በመባል ትታወቅ ከነበረችው ከማያንማር ናው ኪያዋ ፓው አንዷ ተሸላሚ ስትሆን በወታደራዊው አገዛዝ ወቅት የደረሰባትን ሰቆቃ አስታውሳ በትግሉም ያደረገችውን አስተዋጽኦ ገልጻለች። ከውጭ ጉዳይ ሚኒስቴር ከቪኦኤ ዲፕሎማቲክ ዘጋቢ ሲንዲ ሴን የደረሰንን ዘገባ አዲሱ አበበ ይዟል። በውጭ ጉዳይ ሚኒስቴር ትናንት ሐሙስ በተካሄደው ስነ ስርዓት ሁለት ሴቶች ናቸው እውቅና ያገኙትና የተከበሩት። እነርሱም በአሜሪካዊቷ ቀዳማዊት እመቤት ተመስግነዋል። ዛሬ የምናከብራቸው ሴቶች የጀግና ምሳሌዎች ናቸው። አደገኛ በሆኑ የዓለማችን ስፍራዎችም ለሰብአዊ መብት መከበር ጥብቅና ቆመዋል ጾታ ተኮር የሆነ አሉታዊ አስተሳሰብንም ጥሰው የወጡ ናቸው። የውጭ ጉዳይ ሚኒስትሩ ማይክ ፖምፒዮም ሌሎች ያልተዘመረላቸው ጀግና ሴቶችም በመላው ዓለም መኖራቸውን በማስታወስ ለትናንት ተሸላሚ ሴቶች ተመሳሳይ አክብሮትን ቸረዋል። በገጠሪቱ ካንሳስ ግዛት የተወለደችው የእኔም ወላጅናት ጀግና ሴት ነበረች። ሦስት ሕፃናትን በማሳደግ የኮሌጅ መሄጃ ዘመኗን ያሳለፈች ሁላችንም ደግሞ የተሻለ ሕይወት እንዲኖረን ያደረገች ሴት ነች። ከሐሙስ ተሸላሚዎች አንዷ በዛሬዋ ሚያንማር በቀድሞዋ በርማ በነበረ የጎሳ ፖለቲካ ተፈናቃዮችን በመርዳት ነበር ዕድሜዋን ሙሉ ያሳለፈችው። እኔ ራሴ ከተፈናቃይ ቤተሰብ ተወልጄ ነው የሕፃንነት ዘመኔን በመጠለያ ጣቢያ ውስጥ ያሳለፍኩት ትላለች። ይታያችሁ፣ ሰፈራችሁ ውስጥ ሰላም ስለሌለ የስድስት ዓመት ሴት ልጁ ናችሁ ለትምህርት ወደ ታይላንድ ስትላኩ። ይታያችሁ፣ የአስራ አንድ ዓመት ልጃገረድ ሆናችሁ ሰፈራችሁ ስትመጡ ባዶ መንደር፣ ማንም ሳይኖር ሁሉም ተሰዶ ስታገኙ፣ ከዚያ ከሰፈራ ጣቢያ ወደ ሌላ ሰፈራ ጣቢያ ስትንከራተቱ አይታያችሁም? እና እኔንም ልክ እንደዚያች የስድስት ዓመት ሕፃን ወይም እንደ ዐሥራ አንድ ዓመቷ ልጃገረድ አስቡኝ። የያኔዋ በርማ እንደዚያ ነበረች። የበርማው ወታደራዊ ገዥ መደብ ለሮሄንጂያ ሕዝብና ለሌሎችም ጐሳዎች ሰቆቃ ዛሬም ተጠያቂ ነውና ዓለም አቀፉ ማኅበረሰብ ዝም ሊል ወይም ሊረሳው አይገባም በማለት ኪንያ ፓው ጥሪዋን አስተላልፋለች። በመጨረሻም የዩናይትድ ስቴትስ መከላከያ ሚኒስቴር ባለፈው ኅዳር ባስታወቀው መሠረት ፔንታገን በአፍሪካ ያለውን የሰራዊት ቁጥር አስር ከመቶ የመቀነስ ዕቅዱን ስለማጠናቀቁ የእዙ አዛዥ ጥርጣሬ አላቸው። የአፍሪኮሙ አዛዥ የባህር ኃይሉ ጀኔራል ቶማስ ዋልሃውሰር ትላንት ለዩናይትድ ስቴትስ ምክር ቤት ሕግ አርቃቂዎች ሲናገሩ በአፍሪካ ካሉ የአሜሪካ ወታደሮች ሦስት መቶ የሚሆኑትን ከወዲሁ ማስወጣታቸውን አስረድተዋል። ሌሎች አዛዦች ግን ተጨማሪ አራት መቶ ወታደሮችን ከአህጉሪቱ ለማስወጣት ዳግም እያሰቡበት መሆናቸው ይሰማል። ሁለተኛውን ዙር ወታደራዊ ቅነሳ ተግባራዊ እንድናደርግ እስካሁን የደረሰን መመሪያ የለም። ለመከላከያ ሚኒስትሩ በመጨረሻ ስለምንወስደው እርምጃ የነገር ናቸው እያንዳንዱ ውሳኔ በተናጠል እንደሚተገበርና የእኛን ፍላጎት በሚገባ የማስጠብቅ ሆኖ ስላገኘኑ ደግሞ ጉዳዩ እንደገና እንዲታይና አሁን በሥራ ላይ ያለ እቅድ እንዲራዘም እንደምንጠይቅ ነው። በአፍሪካ የአሜሪካ ወታደሮች እዝ አዛዡ ጄኔራል ቶማስ ዋልሃውሰር በመጨረሻም በአህጉሪቱ ያሉ የአሜሪካ ወታደሮች የሚቀነሱት የጸረ ሽብሩን ትልም መሰረት በማድረግ ላይ ብቻ ተመርኩዞ መሆኑን አስረድተዋል። አድማጮች፣ በዚሁ ለምሽቱ ያሉን ዜናዎች ይጠናቀቃሉ። በዜና የጀመረው ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። አብራችሁን አምሹ። በድጋሚ መልካም ምሽት። አስተናጋጆቻችሁ እኔ ሰለሞን ክፍሌና አዲስ አበበ ነን። ዛሬ ቅድም እንዳልነው ዓለም አቀፍ የሴቶች ቀን በመከበር ላይ ነው። ሴቶች በሕይወታቸው የሚያስፈልጋቸው ሰላም ነው። ሴት ልጅ የመጠገን ብልሃትም አላት እና ይሄ እንግዲህ እዛም እዚህም የምናየው የተሰበረ የወንድማማች ግንኙነት በሴት ልጅ ብልሀትና በእናትነት ፍቅር ብቻ ነው ተጠግኖ ሊድን የሚችለው የሚል እምነት አለን እና የሀገራችን አንድነት መልሶ የሚጠገንበት ጊዜ እንዲሆን ጥሬ ናቀርባለሁ። የትነበርሽ ንጉሴ በሁለተኛው አጋማሽ ዝርዝሩ ይቀርባል። ሌላም አለን። ኮሎኔል መንግስቱ ኃይለማርያም ለፍርድ ይቅረቡ ወይስ አይቅረቡ እሰጥ አገባ የገጠሙ እንግዶች አሉን። መንግስቱ ኃይለማርያም ሊጠየቅባቸው የሚችሉት ያለ ቴ በፍየል ወጠጤ በራሱ እንኳን በደርግ በነበሩት የጥር ሀያ ስድስት ስልሳ ዘጠኝ ጉዳይ አለ። እንደገና በአስራ ዘጠኝ ሰማንያ አንድ የግንቦት ማፈንቅለ መንግስት የተገደሉት ጀነራሎች፣ ይሄን ሁሉ ሊጠየቅበት ይችላሉ። ማን ነው በኢትዮጵያ በአስራ ዘጠኝ ስልሳ ስድስት እስከ ሰባ ሰባ አንድ በነበረው ሁኔታ ውስጥ ተጠያቂ የማይሆን እና ይሄንን ጥያቄ የመጠየቅ የሞራል መብት ያለው ማን ነው? እጁ ከደም የነጻ ሰው ነው መጠየቅ አለበት። ለፍርድ ይቅረቡ በሚለው ጎራ አቶ ነሲቡ ስብሀት ቀደም ሲል የሰማችኋቸው። ቀጥሎ የተሰሙት ደግሞ ለፍርድ ሊቀርቡ አይገባም፣ ንጹሕ ናቸው ባዩ የመቶ አለቃ መስፍን ከበደ ይከራከራሉ። አሁን የዕለቱ አብይ ርዕስ፣ አሁን ያለው ሁኔታ ውስብስብና በፈተናዎች የተሞላ ቢሆንም የአማራን ህዝብ የመምራትና የማገልገል ዕድል ማግኘት መብት ሳይሆን መታደል ነው ይህን ያሉት በዛሬው ዕለት የአማራ ክልል አስተዳዳሪ ሆነው የተሾሙት ዶክተር አምባቸው መኮንን ናቸው። የአማራ ክልል ምክር ቤት በዛሬው ውለው ለሶስት ቀናት ሲካሄድ የቆየውን አምስተኛ ዙር አራተኛ ዓመት አስራ ሁለተኛ መደበኛ ጉባኤ ያጠናቀቀው ሹመቶችን በማጽደቅ ነበር። በዚህም የአቶ ገዱ አንዳርጋቸውን መልቀቂያ ደብዳቤ በመቀበል በምትካቸው ዶክተር አምባቸው መኮንን ሲሳይን የክልሉ ርዕሰ መስተዳድር አድርጎ በመሾም ነው። አስቴር ምስጋናው ከስፍራው ይህን እልካለች። እኔ ዶክተር አምባቸው መኮንን እኔ አምባቸው መኮንን በዛሬው ዕለት በክልል ምክር ቤት ፊት ቀርቤ በዛሬው ለት በክልል ምክር ቤት ፊት ቀርቤ እርሰ መስተዳደር ሁኘ ሲሰየም እርሰ መስተዳደር ሁኘ ሲሰየም ለህገ መንግስቱ ታማኝ በመሆን ለህገ መንግስቱ ታማኝ በመሆን ከክልሉ ህዝብና መንግስት የተጣለብኝን ኃላፊነት ከክልሉ ህዝብና መንግስት የተጣላብኝን ኃላፊነት በቅንነት በቅንነት በታታሪነት ታታሪነት እንዲሁም ህግንና አሰራርን መሰረት በማድረግ እንዲሁም ህግንና አሰራርን መሰረት በማድረግ ስራዬን እንደምፈጽም ቃል እገባለሁ ስራዬን እንደምፈጽም ቃል እገባለሁ። አመሰግናለሁ። ለሶስት ቀናት ያህል ሲካሄድ የሰነበተው የአማራ ክልል ምክር ቤት አምስተኛ ዙር አራተኛ ዓመት የስራ ዘመን አስራ ሁለተኛ መደበኛ ጉባኤ ዛሬ ረፋዱ ላይ ሲጠናቀቅ የነባሩን ርዕሰ መስተዳድር የአቶ ገዱ አንዳርጋቸውን የመልቀቂያ ደብዳቤ በመቀበልና በምትካቸው ዶክተር አምባቸው መኮንንን የክልሉ ርዕሰ መስተዳድር አድርጉ በመሾም ነበር። ዶክተር አምባቸው መኮንን ቃለ መሀላቸውን ከፈጸሙ በኋላ 17 ደቂቃ በፈጀው ንግግራቸው በቀጣይ የስልጣን ዘመናቸው እንደ የቤት ስራ ይዘዋቸው ከተነሱ ነጥቦች ውስጥ ጠንካራ የመንግስት መዋቅር መመስረት፣ ጠንካራ የመንግስት የለውጥ አመራር መገንባትና በክልሉ ህግና ስርዓት ማስፈን ነው። በዛሬው የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር ሆኜ በተከበረው የክልሉ ምክር ቤት ስሾም የተጣለብኝ ኃላፊነት ከባድ የሚያስጨንቅና በውስብስብ ፈተናዎች የተሞላ መሆኑን በአምንም የአማራን ክልል ሕዝቦች የመምራትና የማገልገል እድል ማግኘት ደግሞ መብት ሳይሆን መታደል በመሆኑ ለዚህ እድል በመመረጤ ከፍ ያለ ኩራትና ደስታ የተሰማኝ መሆኑን ስገልጽላችሁ በታላቅ አክብሮት ነው። በቀጣዮቹ ጊዜያት ልዩ ትኩረት ሰጥተን ከምንረባረብባቸው ተግባራት መካከል የመጀመሪያው ጠንካራ የመንግስት መዋቅር በየደረጃው መዘርጋቱን ማረጋገጥ፣ ድክመት የታየባቸውን አካላትና ተቋማት ማጠናከርና ጠንካራ ለውጥ አመራር መገንባት ሲሆን በዚሁ ላይ በመመስረትም በመላ ክልሉ ሰላም እንዲሰፍን በልዩ ትኩረት የምንሰራው ወሳኝ ተግባር ሁለተኛው ይሆናል። ከነዚህ ተግባራት ጋር በተያያዘ ትኩረት ተሰጥቶት የሚከናወነው ሌላው መሰረታዊ ተግባር ደግሞ ሕዝባችን ሕግን እንዲያከብር ሕግን እንዲያስከብርና በሕግና በሕግ ብቻ እንዲመራ በማድረግ መሰረታዊ መንግስታዊ ስርዓትን የማስከበርና የሕግን የበላይነት የማረጋገጥ ስራው ይሆናል። በሀገራችን በተለይም በክልላችን ሰላምና ሁለንተናዊ ልማት ላይ የሚኖራቸው አዎንታዊ ተሳትፎና የምታደርጉት ድጋፍ ተጠናክሮና ምናልባትም እድገት የሀሳብ ከፍታና ብስለት እያሳየ እንደሚቀጥል ያለንን እምነትና ተስፋ እየገለጽ ድጋፋችሁን አስፍታችሁና አጠናክራችሁ እንድትቀጥሉና ከጎናችን እንዳትለዩ ከታላቅ አክብሮት ጋር ልናሳስባችሁ እንወዳለን። በተለይ የአማራን ህዝብ ጥቅም ለማስከበር መፍትሄው መደራጀት ብቻ ነው የሚል ጠንከር ያለ መልእክትም አስተላልፈዋል። የአማራን ህዝብ መብት፣ ጥቅም፣ ክብርና ነጻነት ለማስከበር ፍቱን መፍትሄው መደራጀትና መዋየት መሆኑን በማመን ክልላችን ለዚህ ምቹ ይሆን ዘንድ አበክረን የምንሰራ መሆኑን በድጋሜ ልናረጋግጥላችሁ እንወዳለን። ተሰናባቸው የቀድሞው ርዕሰ መስተዳደር አቶ ገዱ አንዳርጋቸው ባለፉት አምስት ዓመታት የኃላፊነት ዘመናቸው በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች የክልሉን ሕዝብ ተጠቃሚነት ለማረጋገጥ አመርቂ ስራዎችን መስራታቸውን ጠቁመው ታላቁን የአማራ ሕዝብ ለመምራት እድል የሰጠኝን ፓርቲን አመሰግናለሁ ብለዋል። የአማራ ሕዝብ ለድል ለመብቃትና አገራችን ኢትዮጵያ ሰላም የሰፈነባት ማህበራዊ ፍትህ የነገሰባት የህብረ ብሔራዊ ዴሞክራሲያዊና በእኩልነት ላይ እየተመሰረተ አንድነት የተረጋገጠባት አገር ሆና እንድትገነባ የበኩሉን ገንቢ ሚና መጫወት አለበት። ለዚህም አንደኛ በውስጡ አንድነቱን የማጠናከር ጉዳይ ከሁሉም በላይ ቀዳሚ አጀንዳ ተደርጎ መታየት ይኖርበታል። ውስጣዊ አንድነት የሌለው ህዝብ በቁጥር ቢበዛ የፈለገውን ያህል ቁሳዊና ተፈጥሮ ሀብት ቢኖረውም የሚፈልገውን ማሳካት አይቻልም አይችልም። ስለሆነም ካልተገራና ከተበታተነ አስተሳሰብ ተላቆ የጋራ ህልውናውን በሚያስጠብቁ ከሌሎች ጋር ወንድማማችነትን ሊፈጥሩና ሊያዳብሩ በሚችሉ ሰላማዊ ዲሞክራሲያዊና ልማታዊ በሆኑ አጀንዳዊ ዙሪያ መሰባሰብ ይኖርበታል። ከተበታተነ አካህር ተላቆ ወደ ተደራጀና ወንዝ ሊያሻግር በሚችል ሀሳብ ላይ የተመሰረተ ጠንካራ አንድነት በውስጡ መገንባት ይኖርበታል። በተለይ አሉ አቶ ገዱ በዙሪያው ካሉ አጎራባች ህዝቦች ጋር ያለውን ግንኙነት በሰላማዊና በወንድማማችነት ላይ የተመሰረተ እንዲሆን ማድረግ ትኩረት ሊሰጠው ይገባል። ሌላው በዚህ ወቅት በትኩረት ሊታይ የሚገባው የአማራና የትግራይ ህዝቦች ግንኙነት ነው። እነዚህ ሁለት ህዝቦች በታሪክ፣ በሃይማኖት፣ በባህልና በአገር ግንባታ የተለየ ግንኙነት ያላቸውና የሚያኮራ የጋራ ሴት ሲገነቡ የኖሩ ወንድማማች ህዝቦች ናቸው እንዲሁም ጠንካራ ሊባል የሚችል ኢኮኖሚያዊ ወይም የገበያ ትስስር ያላቸው መሆናቸው ለማንም ግልጽ ነው። ይህ መልካም ግንኙነት ከጊዜ ወደ ጊዜ እየተሸረሸረ በአሁኑ ወቅት አንዱ ሌላውን በጥርጣሬ የሚመለከትበትና በስጋት ላይ እየተመሰረተ ግንኙነት እየሰፋ መጥቷል። ይህ ሁኔታ እንዲፈጠር ያደረገው በአመራር ደረጃ አማራ ጠል የሆነ ስር የሰደደ አስተሳሰብ መያዙ ብቻ ሳይሆን የአማራ ህዝብ በሌሎች የኢትዮጵያ ህዝቦች ዘንድ በጥርጣሬ እንዲታይ በማንኛውም ጨቋይ ስርዓት ተጠቃሚ ሳይሆን ልዩ ተጠቃሚ እንደሆነ አድርጎ የተሳሳተ ፕሮፓጋንዳ በማሰራጨታቸው ከቅርብ ጊዜ ወዲህ ደግሞ ሆን ተብሎ የትግራይን ህዝብ ለስጋትና ለጥርጣሬ የሚዳርግ በሀሰት ላይ እየተመሰረተ አማራ ሊወርህ ነው ቅስቀሳ የሁለቱን ህዝብ ግንኙነት የሚያሻክር ስራ ታቅዶ እየተከናወነ ነው። በሌላ በኩል ደግሞ በአማራ ህዝብ ስም እየማሉ እና እየተገዘቱ የትግራይን ህዝብ ለስጋት የሚዳርጉ መግለጫዎችና ያልተገራ ፕሮፓጋንዳ ሁኔታውን እያባባሰው እንደሆነ መታወቅ አለበት። እኔ በዚህ አጋጣሚ ለአማራ ህዝብ ማስተላለፍ የምንፈልገው መልእክት ከሁለቱም አቅጣጫ የሚሰነዘሩ ጥላቻ ዘል ቅስቀሳዎች ቢኖሩም ባይኖሩ ትግራይ ውስጥ ያለው አርሶ አደርና ሰርቶ አደር ህዝብ እውነተኛ ወዳጅህ መሆኑን ነው። አሁን ያለው ፖለቲካዊ እንቅስቃሴ ርዕዮተ ዓለሙ ምንም ይሁን ምን፣ የአማራና የትግራይ ህዝቦች ግንኙነት ዘላለማዊ ነው። ይህንን ዘላለማዊ ግንኙነት ለማበላሸት የሚደረግን ጥረት ከማንኛውም አቅጣጫ ይምጣ ታግሎ ማስተካከል ይገባል። ከወሰንና ማንነት ጋር የተያያዙ ጥያቄዎችን ሰላማዊ ህግንና ታሪክን መሰረት በማድረግ በህዝብ ፍላጎት ላይ ተመስቶ መፍታት የሚቻል መሆኑን በጽኑ አምናለሁ። በመጨረሻም የአማራ ዲሞክራሲያዊ ፓርቲ አዴፓ ስራ አስፈጻሚ ኮሚቴ የፓርቲውን ጽህፈት ቤት ኃላፊ አቶ ምግባሩ ከበደን በርዕሰ መስተዳድር ማዕረግ የክልሉ ጠቅላይ አቃቢ ህግ አድርጎ የሾመ ሲሆን በምትካቸው ደግሞ አቶ ዮሐንስ ቧ ያለውን መሾሙን ገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው አስቴርን እናመሰግናለን ለዘገባው። አድማጮች፣ ቀደም ሲል እንደጠቀስነው በአማራው ክልል አዲስ ሹም ዙሪያ ትንታኔ እንደምናቀርብ ገልጠናልና በዚህ ዝግጅት እስክንድር ፍሬው ሁለት እንግዶች አሉት። የጠቅላይ ሚኒስትር ጽህፈት ቤት ቃል አቀባይ አቶ ንጉሱ ጥላሁንና በአዲስ አበባ ዩኒቨርሲቲ መምህር እና ተመራማሪ ከሆኑት አበባው አያሌው ጋር እስክንድር ነው። ከወቅቱ የፖለቲካ መሪዎች አንዱ ዛሬ ቦታቸውን ለቀዋል። ገዱ አንዳርጋቸው ከዛሬ ጀምሮ የአማራ ክልል ፕሬዝዳንት አይደሉም። ይሄው የለውጥ እንቅስቃሴ ያጎላቸው ደጋፊ ያበዛላቸው ገዱ ወትሮም ቢሆን በሕዝብ ዘንድ የተሻለ አመኔታ እንደነበራቸው ተንታኞች ይናገራሉ። ለ27 ዓመታት የተጠራቀሙ አጀንዳዎች የበረቱ ጥያቄዎች እንዳሉበት በሚነገረው የአማራ ክልል እሳቸው እንደ ችግሩ ምክንያት ሳይሆን እንደ መፍትሄው አካል ሲቆጠሩ ቆይተዋል። በአገር አቀፍ ደረጃ ለውጥ ለማምጣት ከተንቀሳቀሰው ቲም ለማ ወይም የለማ ቡድን ቁልፍ ሰዎች እንዳንዱም ይታያሉ። ገዱ በዚያ የለውጥ እንቅስቃሴ ወቅት የተጫወቱት ሚና እጅግ ከፍተኛ መሆኑን የቀድሞው የአማራ ክልል ቃል አቀባይ፣ የአሁኑ የጠቅላይ ሚኒስትር ጽሕፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁን ይናገራሉ። የለውጡ ሂደት ላይ ግንባር ቀደምና ፊት አውራሪ ከሌሎቹ ጓዶቻቸው ጋራ የስራ ባልደረቦቻቸው ጋር ከክልሉ አመራሮች ጋር በሀገሪቱም በክልሉም ለታየው ለውጥ ግንባር ቀደም ሚና ተጫውተዋል። ለውጡ እና ወቅቱ የሚጠይቀውን ማንኛውንም መስዋዕትነት ከፍለዋል። በእኔ እምነት ቀረው የህይወት መስዋዕትነት ካልሆነ በስተቀር ጊዜውና ትግሉ የሚጠይቀውን ማንኛውንም መስዋዕትነት በህይወታቸው ጭምር ተወራርደው ራሳቸውን ለህዝቡና ለአገሪቱ አሳልፈው ሰጥተው ለውጡን መርተዋል። የደረሰበት ደረጃ እንዲደርስ ጉልህ ሚና አበርክተዋል። ለሁላችን ለትግል መነሳሳት ምክንያት ሆነዋል። በቸገረን ጊዜ አማካሪ በከፋን ጊዜ አጽናኝ እና መሪ ትክክለኛ መሪ ሆነው አገልግለዋል፣ እና ለውጡ አንድ ሰርጥ ሆነው አገልግለዋል የሚል ምስክርነት መስጠት ውስጥ እወዳለሁ። በዚህ አጋጣሚ የአዲስ አበባ ዩኒቨርሲቲ መምህርና ተመራማሪ አበባው አያሌው እንደሚያምኑትም የገዱ ከኃላፊነት መልቀቅና የዶክተር አምባቸው መተካት የትውልድን ቅብብሎች የሚያሳይ ነው። ትልቁ ነገር ምንድን ነው? አይ ያመራር ለውጥ በየጊዜው መኖር መቻል አለበት። ሰዎቻቸው እንግዲህ ለውጡ ካልተጀመረበት ጊዜ ያኔ በጨለመበት ጊዜ ክልሉን ሲያስተዳድሩ ነበረ። በለውጡ ደግሞ ትልቅ መስዋዕትነት ከፍለዋል። ይሄ ሁሉ እኮ ሰውን ያደግማል እኮ። ዶክተር አምባቸው መኮንንም በዛ ለውጡ ውስጥ ትልቅ ሚና የተጫወቱ ሰው ናቸው። ስለዚህ ዛሬ የተካሄደው አቶ ገዱ አንዳርጋቸውም አይ በፈቃዴ ለቅቅ ያለሁ ሁለተኛ ደግሞ ምክር ቤቱም ዶክተር አምባቸው መኮንንን ርዕሰ መስተዳድር አድርጎ መሾሙ ትልቅ ተምሳሌት ያለው ምንድን ነው? የለም አንተ ሲደክምህ እኔ ደግሞ ረዳሃለሁ። አንተ ደግሞ አሁን በምታደርገው አድርግ። እኔ ደግሞ እስኪ የመሪነት ሚናውን ይሄን ለውጥም ደግሞ ወደፊት ጠንከር እያለ የሚሄድበትን በተለይም ደግሞ የአማራ ሕዝብ ያለውን ጥያቄ ያለውን ብሶት አሁን እንደገና በጣም እንግዲህ እንደ አማራ ሕዝብ በጣም ውጥረት ላይ ያለ የለም በኢኮኖሚው ችግር ባለበት የፖለቲካ ውጥረት በመፈናቀል በሌሎቹ ሁኔት ኤነርጄቲክ የሆነ ሊደርስ ያስፈልጋል። ያ ስለሆነ ጥሩ ውሳኔ እና ጥሩ መለዋወጥ ተደረገ ብዬ ነው ማስበው። ፌዴራል መንግስቱ በተለይ ዶክተር አብይ ወደዛ መጓዛቸው ወዲያውኑ ምን ማለት ነው? የለውጡ ሀይሎች ናቸው አሁን እዛ የተሰበሰቡት እንግዲህ ዋነኞቹ ማለት ነው። በዚህ መንገድ ይህ ፕሮግራም ከተካሄደ እንዴት ይገልጽታል? አንድ ጉንጉንታን የሚሰማው ምንድን ነው? ጠቅላይ ሚኒስትሩ ወደዛ መሄዳቸው ያይ ያልተጠበቀ ነገር ነው ብለው የሚናገሩ አሉ። በሌላ በኩል ደግሞ ጠቅላይ ሚኒስትሩ እዛ መሄዳቸው እኮ የትግል አጋራቸውን የለውጡን ታላቅ ተዋጽኦ አበርካች እንዲሁ ዝም ብለው ከመተው ይልቅ ከለውጥ በፊት የነበረውን ማለት ወት ነው፣ እሺ ከለውጥ በፊት የነበረውን ውርጅብኝ ሴራ፣ ምን ምን ምን ያልመቻል ማለት ነው በግምገማ አጣድፈዋቸው አይደለም እንዴ? እነ በረከት የተረፉት እነሱ የታችኛው ካድሬ ነው አይደለም ያተረፋቸው። ያን ችለ ያን ለውጥ አንጥተ፣ ሶስተኛ ለውጡ ደግሞ የሚያመጣቸውን ተግዳሮቶች እና በርካታ ፈተናዎች መቻል ማለት ቀላል ነገር አይደለም። አይደለም እንዴ? ስለዚህ በሀገሪቱ እንትን የፖለቲካ ታሪክ ላይ አንድ ሰው ትልቅ ሰው ስፍራውን እየለቀቀ ነው ያውም በሰላማዊ መንገድ ብለው ወደዛ የሄዱ እንጂ አዲስ ነገር ተከስቶ እንዴት ነው ይሄ ያልሰማሁት ነው? እንዴት ይሄ ተደረገ ብለው አይደለም። ወደዛ ይሄ እኔ አስተያየት እነዚህ ሰዎች እኮ አንድ ላይ የሚሰሩ ሰዎች ናቸው። አለ እንዴ እኛ እንደምናማው እኛ እንደምናስበው ገዱ ከሌ እንደዚህ ያለው እኮ አብይ እኮ በዚህ በኩል ተሰልፏል። ይሄ አይደለም እነዚህ ሰዎች ኢንኮንሰርት የሚሰሩ ሰዎች ናቸው። አይደለም አሁን ማለት ነው ያኔ በጣም በጣም አዳጋች እና አስቸጋሪ በነበረ ጊዜ እኮ ሁሉም ጥንስስ በልባቸው አፍነው ይዘው እኮ እስከ መጨረሻው ይሄዱ ናቸው አለም እንዴ! ያ ስለሆነ የዶክተር አብይ መሄድ እንደው ድንገት ዱብዳ ስለሆነ ያንን ምንትን ለማለት ሳይሆን፣ ወዳጆች ናቸው፣ የፖለቲካ ወዳጆች ናቸው። እንደዚህ እንዲሆኑልን ነው የምንፈልገው። እዚህ ላይ ግን የመጨረሻ ጥያቄ ላድርገውና አቶ አበባው እንግዲህ እርስዎ ጠቅሰውታል አሁን በአዴፓና በኦዴፓ አመራሮች መካከል ከለውጡ በፊት ጀምሮ የነበረውን አጋርነት ነው ያብራሩልኝ እና አሁንም የዚህ የለውጡን አጋራቸውን ለማመስገን ነው ጠቅላይ ሚኒስትሩ የሚሄዱት ወይም በዛ መንገድ ነው መታየት ያለበት ብለዋል። አንዳንድ ወገኖች ከዚህ በፊት የነበረው የጠነከረ ግንኙነትና አጋርነት አሁን መጠነኛ ችግሮች አሉበት ብለው ያምኑ የሚያምኑ አሉ ያልተረጋገጡ የማህበራዊ ሚዲያ መረጃዎችን ነው የምነግሮት በእርግጥ እና ይሄን እንዴት ያዩታል እርስዎ ነገሮች ባሉበት ናቸው ብለን መደምደም እንችላለን ወይም ለዛ ማሳያ ይሆናል አሁን የጠቅላይ ሚኒስትሩ ወደዛ መሄድም ሁለት ነገሮችን እናንሳ አንደኛ በአመራር ደረጃ ክፍተት ያለ አይመስለኝም እኔ እንግዲህ ፖለቲካውን ከምታዘበውና ከምከታተለው አኳያ ማለት ነው። በሁለቱ ፓርቲዎች አመራሮች ደረጃ ማለት ነው በአዴፓ ና በኦዴፓ ቁንጮ በኦዴፓ ና በአዴፓ ቁንጮ አመራሮች ምንም አይለት የሀሳብ ወይም የዓላማ ልዩነት የለም። አሁን ትልቅ ችግር እየሆነ ያለው ምንድን ነው? ሁለቱም ፓርቲዎች ላይ ያለው የበታች አመራርና ይሄ መሀል ላይ ያለውም ማዕከላዊ አመራር የሚሉት አንድ አለም እነሱ ዞን ደረጃ ላይ ምንድን ላይ ያለው ማዕከላዊ ኮሚቴ ላይ ያለው። አሁን የሁለቱም ፈተና ምንድን ነው? እነዚህ አመራሮች ከላይ ከቁንጮ የነበረው ሀገሪቱ ላይ ያለው ችግር ምንድን ነው? አደጋው ምንድን ነው? ይህን ተረድተው አንድ ላይ ሆነው ሌላውን አስተባብሮ የተነሱ ናቸው። ይሄን ሲነሱ አንደኛው ችግር ህወሀት የመለመለቻቸው በኦዴፓም በአዴፓም አሉ አይደለም እንዴ? የተወሰኑ እታች ድረስ ማለት ነው አንዳንድ እኮ እንደነበረከት ያሉት ሌሎችንም ስንወስድ እኮ የሚነጋገሩት የነበረ ለውጡ ከመጣ በኋላ ከቁንጮ አመራሩ ሳይሆን ከየትኛው ነው የሚነጋገሩ የነበረው? ከታች ካለው ወረዳ ካለው ሲነጋገሩ የነበረ ለመቀለበስ አይደለም እንዴ? ይሄ አንድ ፈተና ነው። ሁለተኛ ደግሞ እንደው ዝም ብሎ የፖለቲካ ሂደቱን ማያቅ በነፈሰበት የሚነፍስ ሌላም ደግሞ ሁል ጊዜ አድርባይነት የሰፈነበት ማዕከላዊ አመራርና የበታች አመራር አለ። ያ አመራር ትልቁ ስራው ምንድን ነው? ሀገሪቱ ምንድን ነው አደጋ የተጋረጠባት? ለውጡ ወደ የት ነው እየሄደ ያለው? ወይንም ደግሞ ከዚህ ተነስተን ምን አስተዋጽኦ እናደርግ? ሳይሆን ወንበሩን የሚጠብቅ አመራር አለ። ያ አመራር ማለት አንደኛ ሀብት ማካበት ነው ስራው፣ ሁለተኛ ማስመሰል ነው ስራው፣ ሶስተኛ በብሔር ጽንፈኝነት የተያዘ ይሄ ነው የነሱ አደጋ እንጂ በሁለቱ ፓርቲዎች መካከል ላይ ከመጀመሪያም የተጠነሰሱ እንደገና ደግሞ እየሄደ ያለው የለውጡ ተጋሮቶች ምንድን ናቸው? ምንድን ነው ይሄ ለውጥ ሊያጋጥመው የሚችል አደጋ? ይሄን ሁሉ የተረዳ ነው። ምንም ክፍተት ያለ አደለም። በሁለቱ ፓርቲዎች ቁንጮ አመራሮች ላይ በሀሳብ በዓላማ እንደገና ደግሞ በሀገሪቱ ወደፊት ምን ትሁን በሚል ራእይ ላይ ሁሉ ልዩነት ያላቸው አይመስልም። የአቶ ገዱ አንዳርጋቸው ከአማራ ክልል ፕሬዝዳንትነት መነሳትና የዶክተር አምባቸው መኮንን መተካት በተሰማበት በዛሬው ዕለት ጠቅላይ ሚኒስትር አብይ አህመድ ባህር ዳር ናቸው። የአማራ ክልል ገዢ ፓርቲ አዴፓ ማዕከላዊ ጽህፈት ቤት ኃላፊ የነበሩትና ዛሬ በምክትል ርዕሰ መስተዳድር ማዕረግ የክልሉ ጠቅላይ አቃቤ ሕግ ሆነው የተሾሙት አቶ ምግባሩ ከበደ ጠቅላይ ሚኒስትሩ ለምን በዚያ እንደተገኙ አሁን ማምሻውን ለቪኦኤ በስልክ አብራርተዋል። ባህር ዳር የተገኙት በክልሉ ምክር ቤት ግብዣ ነው የመጡበት ዓላማ ደግሞ በክልሉ የተጀመረውን የሰላም ግንባታ ወደ ዘላቂ ደረጃ እንዲሸጋገር፣ እንዲሁም በዲሞክራሲ ግንባታ ዘርፍ የተጀመሩ ስራዎች ወደ ክልሉ የልማት ስራ ፊትን ለማዞር የሚያመችበት አኳኋን አብሮ ለመስራት ነው። በጠቅላላ ስንወስደው ከአማራ ክልልን በቅርበት ለመደገፍና ክልሉ በሰላም በዲሞክራሲ ስርዓት ግንባታ መልካም አስተዳደርና፣ በልማት ያሉበትን ችግሮች ለመፍታት የፌዴራሉ መንግስት በቅርብ ሆኖ ለማገዝ ያለውን ቁርጠኛ አቋም አካፈደኝ ትን ጭምር ለማረጋገጥ ነው። እግረ መንገዱን ደግሞ የክልላችን ርዕሰ መስተዳደር ሆነው ላለፉት አምስት ዓመታት ሲያገለግሉ የነበሩት ክቡር አቶ ገዱ አንዳርጋቸው ባቀረቡት መልቀቂያ እንዳነቸውን ለቀላድሩ ርዕሰ መስተዳድር ዶክተር አምባቸው መኮንን ስትሆን በዚሁም ላይ ተገኝተው ሰላማዊ የሆነና ፍቅር የተሞላበትን የስልጣን ርክክብ እንኳን ደስ አላችሁ በማለትም ጭምር መልእክት ለማስተላለፍ አቶ ምግባሩ ከበደ የቀድሞው የአዴፓ ማዕከላዊ ጽህፈት ቤት ኃላፊና በዛሬው አዲስ ሹመት ደግሞ በምክትል ርዕሰ መስተዳድር ማድረግ የክልሉ ጠቅላይ አቃቤ ሕግ በአሜሪካ ድምጽ ሬዲዮ አድማጮች ስም ለዛሬ በጣም አመሰግናለሁ። ሰሞኑን በተሻለ የስልክ ጥራት እንደምናወራ ተስፋ አርጋለሁ። አመሰግናለሁ። እስክንድር ፍሬውንና እንግዶችን እናመሰግናለን ለማብራሪያው። ወደ ቀጣይ የመጽሔት ርስ እናልፋለን። አድማጮች፣ የአዲስ አበባ የጋራ መኖሪያ ቤቶች ዕደሳን ተከትሎ በኦሮሚያ ክልል የተለያዩ አካባቢዎች የተቀሰቀሰው ተቃውሞ ዛሬም ቀጥሎ ውሏል። የኦሮሚያ ብሔራዊ ክልላዊ መንግሥት በበኩሉ መግባባት ላይ እስከሚደረስ ድረስ የቤቶች ዕደላው እንዲቆም ጠይቋል። የጋራ መኖሪያ ቤት ለማግኘት ተመዝግበው ለረጅም ጊዜ የቤት ባለዕጣ መሆናቸውን የገለጹት የአዲስ አበባ ነዋሪዎች በውዝግቡ መሃል ሰለባ መሆናቸው እንዳሳዘናቸው ገልጸዋል። ሙክታር ጀማል ዝርዝሩን አድርሶናል። ዛሬ በተለያዩ የኦሮሚያ አካባቢ ሰሜን ሸዋ፣ በምስራቅ ሸዋ ወረዳዎችና አምቦ ከተማ በቦረና ያቤሎ፣ እና ሞያሌ ከተማ፣ ፍንፍኔ ዙሪያ ልዩ ዞን ከተሞች ብሾፍቱ፣ ዱከም፣ ምስራቅ ሐረርጌ አወዳይ እና ሌሎች ከተሞች ነዋሪዎች ተቃውሞ ሰልፍ አድርገዋል። ሰልፈኞቹ የአዲስ አበባ ከተማ አስተዳደር ከአስተዳደራዊ ወሰን ውጭ የገነባው ቤት የህግ አግባብነት የሌለው መሆኑን ገልጸዋል። የአሜሪካ ድምፅ ከአወዳይ እና ዱከም ያነጋገራቸው ሰልፈኞችም ይህን ተናግረዋል። አዎ፣ ይሄ ሰላማዊ ሰልፍ ትልቅ ሰላማዊ ሰልፍ ነው የወጣ ነው ዛሬ የኮንዶሚኒየሙን ለሌላ ሰው አሳልፈው በመስጣታቸው እሱን አስመልክተን ነው ከዚህ ሰላማ ሰልፍ የወጣ ነው። በጣም ይሄ የፖለቲካ እንትን ተያይዞ እንዲቆም ከዚህ በኋላ የተነቀሉ ሰዎች ወይም የተዘረበው ሰዎች ለዛ ሰዎች እንዲመለስላቸው ይህን ትልቅ ሰልፍ ነው ያደረግነው። ዛሬ ተገናኝተን አወዳይ አረሚያ ኢሬሳ መሀል በቃ ዛሬ ምንም ነገር እንቅስቃሴ አልነበረም። አለ ወይ ስለ መኪና ምናምን? አሁንም ሲስተሙ ቀይሮ ነው እንጂ ይሄ ነገር ይሄ ማስተር ፕላን ጋር የተያያዘ ነገር ነው። መጀመሪያም እኛ ያልነው ስለዛ፣ በቃ አሁንም ያው ነው። ያ ነገር አልቆመልንም ነው አልቆመ አልቆመልንም ያ ነገር አሁን የኮዬ ፈቼ አካባቢ የነበረውን ሂደቱን አንደኛ መሬቱ የኦሮሞ ነበረ። የመሬቱን ጉዳይ መወሰን የሚችሉ እና መፍረድ የሚችል ለኦሮሞ ሕዝብ ነው እንጂ የአዲስ አበባ ነዋሪ መስጠት የለበት እንደሚለው ነው። ከአዲስ አበባ ባለቤትነት አንደኛ ልዩ ዞን ውስጥ ነው፣ ሁለተኛ ደግሞ የኦሮሚያ ልዩ ዞን ውስጥ ነው የሚገኘው። ኦሮሞ ሕዝብ የሚጠይቀው ዋናው አጀንዳው አዲስ አበባ ራሱ የወጣ ዋና እንብርት ነች ብሎ ነው የሚያምነው። በሌላ በኩል የጋራ መኖሪያ ቤት ለማግኘት ተመዝግበው ለረጅም ጊዜ ገንዘብ ሲቆጠቡ መቆየታቸውንና የቤት ባለዕጣ መሆናቸውን የገለጹት የአዲስ አበባ ነዋሪዎች ለረጅም ጊዜ ሲጠብቁት የነበረው የባለቤትነት ተስፋቸው አጣብቂኝ ውስጥ ገብቶ በውዝግብ መሀል ሰለባ መሆናቸው እንዳሳዘናቸው ገልጸዋል። ለዳዎች ነው ዳዎች እንዲደራጁ በዚ መኖሪያ አገኝቶ በዚ ሰርቶ እንድናናር መሰለኝ። መጀመሪያ ነገር የተጀመረው ዳዎች ናቸው። ሰው ተሳልፎ ብራቸውን ሲከፍሉ የነበረው ዳዎች ናቸው እና እስከ ዛሬ ከፍሎ እነዚህ ሰዎች ይህንን ቤት እንዲያጡ በጣም ደስ አይ ያው መሬትም የኦሮሞ ነው፣ እነዚህም ኦሮሞ ናቸው። ሌላ ብሔርም ቢሆን ያው ከፍሎ እስከ ዛሬ ከፍሎ ምን ብሎ እናድጋለን ልጆቻችን እናሳድጋለን ብሎ በዚህ ተሳትፎ ሲከፍሉ የነበሩት ይጡ ማለት በጣም ደስ አይለም። በትናንትናው ዕለት መግለጫ ያወጣው የኦሮሞ ነጻነት ግንባር በበኩሉ በሕገ መንግስቱ የተቀመጠው የኦሮሞ ፍንፍኔ ባለቤትነት መብት መከበር እንዳለበት አሳስቧል። ሌላኛው መግለጫ ትላንት አመሻሽ ላይ ያወጣው የኦሮሚያ ብሔራዊ ክልላዊ መንግስት ማንኛውም ፊንፊኔና ፊንፊኔ ዙሪያ የሚከናወኑ ነገሮች የኦሮሚያ ብሔራዊ ክልላዊ መንግስት ያማከረ መሆን እንደሚገባው አስታውሶ በጉዳዩ ላይ መስማማት ላይ እስከሚደረስ የቤቶች ዕደላ እንዲቆም ጥሪ ማቅረቡን የክልሉ ቃል አቀባይ አቶ አድማሱ ዳምጠው ለአሜሪካ ድምጽ ገልጸዋል። አሁን የተፈናቀሉ አርሶ አደሮች ጉዳይ ልባት የውዝግብ የተነሳባቸው አካባቢዎች የሚገኙ ሳይቶች እንድባት ሳይሰጣቸው ለተጠቃሚዎች መተላለፉ ተገቢ አይደለም የሚል የሕዝብ ቅሬታ ተነስቷል። እነዚህ ሁለቱም ጉዳዮች መነሻ በማድረግ ነው አቋም የያዘው የክልሉ መንግስት። በአቋሙም በተለይም ትንትኔ እና ትንትኔ ዙራ ባሉ ጉዳዮች ላይ ጥልቅ ውይይትና ሕግን መሰረት ያደረጉ ተግባራት በመከናወን ላይ ናቸው። እነኚህ ስራዎች ተጠናቀው እልባት ሳይገኝ ወደ ክፍፍሉ መሄዱ ተገቢ ስላልሆነ ይሄ ነገር መቆም እንዳለበት አቋም የያዘበት መነሻ ያደረገ የአቋም መግለጫ ነው። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ወደ መጨረሻዊ መጽሔት ሩስ እናልፋለን። በሐዋሳ ከተማ ሲካሄድ የነበረው የደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ የደኢህዴን ጉባኤ ዛሬ በገጠመው ተቃውሞ ተቋርጧል። ድርጅቱ ተቃውሞ የገጠመው ኤጀቶ በሚባለው የሲዳማ ወጣቶች ሲሆን ምክንያቱ በጉባኤው ቀረበ የተባለ ሰደድ ነው ተብሏል። ደኢህዴን ይፍረስ ደይህዴን ሌባ፣ ደይህዴን የሲዳማን ህዝብ አይወክልም የሚሉ የተቃውሞ ድምፆች ከፍ ብለው ተሰምተዋል። አልፎ አልፎ በከተማው የጥይት ድምፅ የተሰማ ሲሆን በሰውና ንብረት ላይ ደረሰ የተባለ ጉዳት ግን የለም። አዲሱ አበበ ስለ ሁኔታው ማምሻውን ከዮናታን ዘብዴዎስ ጋር ተወያይቷል። እሺ ዮናታን ዘብዴዎስ አመሰግናለሁ። በቅድሚያ ቀደም ሲል ለአድማጮች ገልጫ አለሁ ደሄደን ጉባኤውን እያካሄደ ነበር። ከትናንት ጀምሮ ጉባኤ ላይ የቀረበው ሰነድ ጥያቄ አስነስቶ ተቃውሞም አስከትሏል የሚል ነገር ነገረህናል። እና ምንድን ነው እስቲ ጉባኤው በጉባኤው ላይ ምን ሰነድ ቢቀርብ ነው ተቃውሞና ሰልፍ የቀሰቀሰው? መልካም አዲሱ፣ ጉባኤው አንተ እንዳልከው ከትላንት ጀምሮ ነበር፣ በአዋሳ ከተማ ሲካሄደ ነበረው። በዚህ ጉባኤ ላይም ሁለት ሺህ የሚደርሱ የደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ በሄደን ካቢኔ አባላት ተሳታፊ ነበሩ። ይህ ጉባኤ ነው እንግዲህ ዛሬ ተቃውሞ የገጠመው ኤጀቶ ከሚባል ከሲዳማ ወጣቶች ነው። ቀረበ የተባለው ሰነድም በሲዳማ ክልል ለመሆን ጥያቄ ላይ የያዘው አቋም እንደሆነም ነው የተገለጸው። ምንድን ነው የአቋም ምንድን ነው የአቋም ዮናታን፣ ቅዋሜና ተቃውሞ የቀሰቀሰው? መልካም ተቃውሞ ያነሱ የተቃዋሚ አካላት እንደሚሉት የሰነዱ ይዘት የሲዳማ ህዝብ አቃፊ ነው። ክልል ለመጠየቅ ጥያቄ ከሌላው የደቡብ ህዝብ ጋር አልኖርም ሳይሆን አቃፊ ህዝብ ነው። ነገር ግን በዛ መልክ ሳይሆን በተቃራኒ ነው የቀረበው። ክልል ለመሆን ጥያቄ ደግሞ እየቀረበ ያለው ከሲዳማ አጠቃላይ ሆን ህዝባዊ ጥያቄ ሳይሆን የኤሊቶች ወይም የተማሩ የተወሰኑ የአመራር አካላት ጥያቄ ነው በሚል ስሜት የቀረበ ሰነድ ነው በማለት ነው ለተቃውሞ መነሻ የሆነው ሰነድ የህዝቡን ጥያቄ የተወሰኑ ግለሰቦች ነው የሚያራግቡት በማንሳት የሚያራግቡት የክልሉን ጥያቄ ምላሽ እንዳያገኝ ጥረት ተደርጓል። በሄደን ደግሞ ይሄ እንዲጓተት እያደረገ ነው የሚገኘው የሚል ሀሳብ ነው ሳይነሱ የነበሩት። በተለይ የህዝብ ውሳኔ አካሄድም ፖለቲካዊ ስዝ አለበት ብሏል የሚል ሀሳብም አንስቷል። በተለይ በሲዳማ መብትና ነፃነት ዙሪያ የሚከራከር አክቲቪስት ታሪኩ ደማ ሰነዱን እንዳገኘና ሰነድ ላይም ይዘት እንዳለ ተናግሯል። ድምፅን ሰምተን ይመለል የሲዳማን ህዝብ ይቆልያል አይቆይም የሚል ብቻ ሳይሆን ከጥያቄው ነው የሚጀምረው። ጥያቄው ህዝባዊ እንዳልሆነ የሚያሳይ ነው። የሲዳማ ህዝብ ጥያቄ የክልሉ ህዝቦች በጋራ የመኖር እሴት የሚሸረሽል እንደሆነ አድርጎ ሌብል የሚያደርግ ነው ነው። ከዛም ባለፈ ሬፈረንደም እንደማይካሄድና ሬፈረንደም ለማካሄድ የተደረጉ እንቅስቃሴዎች ፖለቲካዊ ስህተቶች እንደሆኑ የሚያሳይ ነው። ይህ በጣም ጸረ ህገ መንግስት የሆነ አካሄድ ነው። ህገ መንግስቱ በምንም መልኩ ድርጅት ህገ መንግስታዊ ቢሮክራሲ ውስጥ ገብቶ የመፈጥፈጥ ማንዴት የለውም። የሲዳማ ህዝብ የጠየቀውን ህገ መንግስታዊ የሆነ ጥያቄ በትክክለኛ መልኩ በገዛቤ ውስጥ ያላደረገ እና ጸረ ህዝብ የሆነ አካሄድ በመሆኑ ያንን መልሻ በማድረግ ነው ዛሬም ሰልጎ የተደረገው ማለት ነው። ሰልፉ ታዲያ፣ ዮናታን፣ እነዚህ ሰዎች ጥያቄያቸውን ለማን ነው ያቀረቡት? ሰልፉ ውስጥ ደግሞ ችግር ነበረበት ወይ? በአጠቃላይ ሰልፉ ስታይ ችግር የለበትም። የተለያዩ ቦታዎች ድረስ ግን በመሄድ ወጣቶች የክልሉን ባንዲራ የደቡብ ኢትዮጵያ ህዝቦች መንግስት የክልሉን መንግስት ባንዲራ የማውረድ አልፎም የመቅደድ እንዲሁም ደሄደን ሌባ ነው፣ ደሄደን ይፍረስ፣ ደሄደን የሲዳማን ህዝብ አይወክልም የሚሉ የተቃውሙ ድምጾች ከፍ ብሎ ሲደመጡ ተውሏል፣ ማለት ነው። እዚህም ናቹራል ድምፅ አለን ሰምተን የሚመለስ። ምንድን ናቸው መፈክሮቹ? በደንብ አይሰሙም። ዮናታን አንድ ሁለቱን ትነግረናለህ? መልካም። በድምፅ ነው መፈክሮቹ ሲገለጹ የነበሩት የሄደን ይፍረስ በሄደን የሲዳማን ሕዝብ አይወክልም። የሲዳማ የክልነ ጥያቄ ምላሽ ግን በሄደን የእኛን ጥያቄ አይከለክልም። በሄደን ሌይባ ነው የሚል ድምጽ ነው። የድምጽ ጥራት ስላለውን እንጂ ከፍ ተብሎ ሲደመጥ የነበረው ማለት ነው። ጥሩ ጥያቄው ለደሄደን ነው ና፣ ከደሄደን አባላት መልስ አግኝተሃል እነሱ ምን አሉ? ይህን ጥያቄ በተመለከተ የደሄደን የሚዲያ ና የህዝብ ዩኒት ኃላፊ አቶ ገዛኝ መጎን አነጋግሪያቸው ነበር። በስልክ ደሄደን በገጠመው ተቃውሞ ለአራት ቀናት በአዋሳ ከተማ ሊያካሄድ የነበረው ጉባኤ ተቋርጧል ነው ያሉ። የስዳማን ጥያቄ ስዳማ ጥያቄ በጥናትና በውይይት ይፈታል መባሉን ተከትሎ የተነሳ ተቃውሞ መሆኑን ተናግሯል። በተፈጠረው ሁኔታ ላይ ብሄደን መግለጫ እንደሚሰጥ ከነገ ባሉ ግዛት ውስጥ ማለት ነው። አሁን ግን ስራ አስፈጻሚ ኮሚቴው ዛሬ የተፈጠረውን ችግር ወይም ሁኔታን በተመለከተ ውይይት ላይ መሆኑን ጠቅሰው ውይይቱ ዛሬ የተቋረጠው የብሄደን ጉባኤ እንደሚቀጥልም ተናግሯል። የእሳቸውን ድምጽ ሰምተን የድራማ ይደረጋል የተባለው ዘዴ ባ ባለ ነበር። አሁንም ይህን በምን ፈጥን መንገድ አይደለም።

ቀደም ሲል ተቃዋሚዎቹ ካደረሱት ወይም ከተፈጠረው ችግር አንዱ የደኢህዴን አርማ እንደ ተቀደደ ነበር የገለጥክልኝ። ሌላስ የደረሰ ችግር አለ? በዚህ በሰላማዊ ሰልፉ በሰዎች ላይ መታሰር፣ ጎዳት የመሳሰለ እሱን ከመለስክልኝ ውይይታችን እናጠቃልላለን። ዮናታን፣ የጠየከኝን መረጃዎችን በተመለከተ ከከተማ ፖሊስ መረጃ ለማግኘት በተደጋጋሚ ጊዜ በቢሮቸውም እንዲሁም በኪን ስልካቸውም ሙከራ አድርገን ነበር። ዛሬ ሐዋሳ ከተማ ላይ የሆነውንም ሁኔታ በተመለከተ መገለጫ እየሰጠ የመንግስት አካልም የለም። ተቃውሞውን ለመዘገብ በስፍራው ተገኝተን ነበር። የቪኦኤና የጀርመን ድምፅ ዲደብሊዩ ጋዜጠኞች ምስልና ድምፅ ለመቀረጥ ጥረት ተከልክለን ታግተን ከዋል በኋላ ነው የተለቀ። አንተም ታግተ ነበር ዮናታን? አዎ እስከ አስር ሰዓት ቆይተን ነው ወጣ። መልካም በሰላም ወጥተሃል። ካም ነው እንግዲህ ሁኔታው ሲጣራ የተጎዳም ሰው ካለ ፖሊስ ጣቢያ ያገኘው ሪፖርት ካለ እሱን ሁሉ አጠቃለህ ምናልባት ነገ መመለስ ይኖርብናል። ለዛሬ አንተም እንኳን ተፈታህ፣ አመሰግናለሁ ዮናታን ዘብዴዎስ። በአድማጮች ስም እኔም አመሰግናለሁ አዲሱ ዮናታንን በድጋሚ አመሰግናለሁ። ዓለም አቀፍ የሴቶች ቀን በአዲስ አበባ አፍሪካ ኅብረት ዛሬ እንደ ዋዛ ብቻቸውን የሚደመጡ ለትውልድ የማያስቡ የአንድነት ብርታት ያልገባቸው ሰዎች ይዘውን እንዳይጠፉ ዝምታውን አቁመን ለኢትዮጵያ አንድነት በጋራ እንስራ። ይህ ጠቅላይ ሚኒስትር አብይ አህመድ ዓለም አቀፍ የሴቶች ቀን ማርች 8 ሲከበር የተናገሩት ነው። በሀገር አቀፍ ደረጃ የላቀ ትኩረትና ቁርጠኝነት ለሴቶች ሁለንተናዊ ተሳትፎና ተጠቃሚነት በሚል መሪ ቃል ዓለም አቀፍ የሴቶች ቀን በአፍሪካ ህብረት አዳራሽ ሲከበር ጠቅላይ ሚኒስትር አብይ ተገኝተው መልእክት አስተላልፈዋል። ዝግጅቱን የተከታተለው ግርማቸው ከበደ ተከታዩን ልኮልናል። የሴቶች ቀን በሀገር አቀፍ ደረጃ ዛሬ ሲከበር ንግግር ያደረጉት ጠቅላይ ሚኒስትር አቢይ አህመድ ለወቅታዊ ጉዳዮች ትኩረት ሰጥተዋል። በአፍሪካ ህብረት አዳራሽ በዓሉን ለማክበር ለተገኙ ኢትዮጵያውያን ሴቶችም ምሳሌ በመስጠት ጭምር ስለ ሀገር አንድነት ዝም አትበሉ የሚል መልእክትን አስተላልፈዋል። ይሄ ድምፅ የሚሰማችሁ ከሆነ ይሄ ድምፅ ጎልቶ የተሰማው ከፍተኛ ድምፅ ስለሆነ አይደሉም ይህን ድምፅ ያሰማው የእናንተ ሁሉ ዝምታ፣ የኢትዮጵያውያን ሴቶች ዝምታ፣ የኢትዮጵያን ሰላም ወዳዶች ዝምታ፣ የኢትዮጵያን አንድነትና እኩልነት ወዳጆች ዝምታ ጥቂቶች እንዲጮሁና ብቻቸውን እንዲደመጡ እያደረጋቸው ነው። ኢትዮጵያውያን ሰላም ይፈልጋሉ። ኢትዮጵያውያን አንድነት ይፈልጋሉ። ኢትዮጵያውያን ተከባብሮ በፍቅር መኖር ይፈልጋሉ። ይህ እንዲሆን ድምጻቸው የማይሰማ ሴቶች ጥቂቶች ድምፃቸውን አጉልተው መጨረሻችንን እንዳያበላሹት፣ በአንድ ልብ፣ በአንድ መንፈስ ኢትዮጵያዊ ሴት ሆናችሁ በዘርፍ በሃይማኖት ሳትከፋፈሉ እቺን አገር ከወራሪ ብቻ ሳይሆን ከውስጥ አጥፊም እንድትታደጉ አደራ ልላችሁ ፈልጋለሁ። ዛሬ እንደ ዋዛ የምናላግጥባት ኢትዮጵያ ብዙዎች የደሙላት ሴቶች የቆሰሉላት ባሎቻቸውንና ልጆቻቸውን ያጡባት በመከራ የተገነባችና የቆመች ሀገር መሆኗን የተናገሩት ጠቅላይ ሚኒስትር አብይ ለኢትዮጵያ አንድነት በጋራ እንስራም ብለዋል። ዛሬ እንደ ዋዛ ብቻቸውን የሚደመጡ ለትውልድ የማያስቡ የአንድነት ብርታት ያልገባቸው ከሱማሌ እንኳን መማር ያልቻሉ ሰዎች ይዘውን እንዳይጠፉ ዝምታውን አቁመን ለኢትዮጵያ አንድነት በጋራ እንስራ። ጠቅላይ ሚኒስትር አብይ በንግግራቸው ስለ አዲስ አበባም አንስተዋል። አዲስ አበባ የሚኖሩባት ብቻ ሳይሆን ሌሎችን መሸከም የሚችል አቅም እንድትፈጥር አድርገን ካልሰራናት ሁሉ ነገር የሚያሰባስበን መሆን ሲችል የሚልያየን ያየን ከሆነ እንደዋዛ የምናፈርሰው ባፈረስ ነው። ልክ ግን ሰብሰብ አድርገን የማንገነባው ና ለትውልድ እዳ የምንጥል መሆኑን መገንዘብ እንደሚገባ ያሳሰቡት ጠቅላይ ሚኒስትሩ በተለይ ሴቶች ከሁሉ በላይ ልጆቻቸው ኢትዮጵያን እንዲጠብቋት እንዲያሳድጓትና እንዲያስቀጥሏት በትጋት እንዲሰሩ ጠይቀዋል። የኢትዮጵያ ሀምሳ ሚሊዮን ሴቶች አስር የሚኒስትርነት ቦታ ብቻ ሳይሆን በኢኮኖሚውም፣ ሰላም በማረጋገጡም፣ ድንበር በመጠበቁም፣ በብሔር መካከል የሚነሳ አርቴፊሻል ጥላቻ በመከላከልም ሚናቸውን መጫወት ይኖርባቸዋል ብለዋል። ጠቅላይ ሚኒስትር አሁን ኢትዮጵያውያን ሴቶች መልካም እድል ገጥሟቸዋል ይህ ድልም አሁን ያለንበት ነውጥና በየእለቱ የምንሰማው ችግር ነው ያሉት ጠቅላይ ሚኒስትር አብይ ኢትዮጵያውያን ሴቶች ጀግና ከሆኑ በትብብር መንፈስ ውሸትን፣ ስድብን፣ መግፋትን፣ ማፍረስንና ለመግደል መሰለፍን በጋራ ሆኖ በማስቆም ከችግር በላይ በመሆን ጀግንነታቸውን ለኢትዮጵያም ለአፍሪካም ለማረጋገጥ ጊዜው አሁን እንደሆነም ነው የተናገሩት። ኢትዮጵያ የጀግኖች አንባ ብትባልም ዛሬ ከፍተኛ የጀግና ችግር አለባት ያሉት ጠቅላይ ሚኒስትሩ የሴቶች ቀን ሲከበር ጀግና ሴቶች እንዲፈጠሩም አሳስበዋል። ኢትዮጵያ ውስጥ ጀግኖች የሉም መንጋ ተከታዮች ኢትዮጵያ ውስጥ የተለመደውን መሳደብ የሚሳደቡ የተለመደውን መግደል የሚገሉ የተለመደውን መስረቅ የሚሰርቁ የተለመደውን መግፋት የሚገፉ እንጂ ይሄንን የመንጋስታሰብ ተቃር ነው በፍጹም። መስረቅ ነውር ነው። ወንድምን መግፋት ነውር ነው። ወንድም ወንድሙን መጥላት ነውር ነው። ትግራይ አማራ ነው፣ አማራ ኦሮሞ ነው ኦሮሞ ደቡብን መግፋት ነውር ነው የሚሉ ጀግኖች ኢትዮጵያ የላት። ኢትዮጵያ የላት። በርታ፣ ታጠቅ፣ ግደል የሚሉ ሰዎች ናቸው። እነዚህ ደግሞ የተለመደውን የሚደግሙ እንጂ የተለመደውን የወረሱ እንጂ ጀግኖች አይባሉም። ጀግኖች በችግር ውስጥ በተቃርኖ እውነትን ይዞ መቆም መቻል ስለሆነ ይህንን ክፍተት ለመሙላት ማርቼትን ስታከብሩ ጀግና ሴቶች ከትግራይ ጀግናችሁ ባህር ዳር በመሄድ ነውር አይደለም እንዴ? እንዴት ወንድም ወንድሙን ለመግደል ይነሳል ስትሉ ያ ነው የሴቶች ጀግንነት የሚባለው። ከባህር ዳር ጀግኖች መቀለ ሄዳችሁ፣ ከባህር ዳር ጀግኖች አዋሳ ሄዳችሁ፣ ጅጅጋ ሄዳችሁ፣ አፋር ሄዳችሁ፣ የተጠናወተን ነውር የተጠናወተን አሳፋሪ ልምምድ እንዲቆም ምንም እንኳን የሚጮውና የሚደግፋችሁ ቲፎዞ ቢያንስም በጀግንነት ስትጋፈጡ ያኔ ኢትዮጵያ እውነትም የጀግኖች አምባ ትባላለች። ብዙውን መከተል ጀግንነት አያሰኝም። ለእውነት መቆም ነው ጀግንነት የሚያሰኘውና ይህንን ተግባር ለመፈፀም ሴቶች ምሰሶ ተሸካሚዎች፣ ሰጪዎች ስለሆናችሁ ሌሎች ኃላፊነታቸው እንዲያስታውሱና የሀገራቸውን ክብርና አንድነት እንዲያወሱ በጀግንነት ጅንቀን ስታስቡ ቀጣይ ስራዎቻችሁ የኢትዮጵያን ሰላምና አንድነት መፈቃቀርና ይቅርታ እንዲሆን በአንክሮ እንድትሰሩ በታላቅ ትህትና ልጠይቃችሁ እፈልጋለሁ። ወኔ ከብላት በአንድ ላይ ሰፍቼ፣ በአንድ ላይ ሸምኜ፣ ለጎጆዬ ብርሃን እናት አጋር ሆኜ ታሪክ የማስቀጥል ትውልድ የምሰራ ከፍ ብዬ የምታይ በቆምኩበት ስፍራ site mahon lai suke ya gan nai ya jignawa na ta yi ya tsari የላቀ ትኩረትና ቁርጠኝነት ለሴቶች ሁለንተናዊ ተሳትፎና ተጠቃሚነት በሚል መሪ ቃል በሀገር አቀፍ ደረጃ የዓለም አቀፍ የሴቶች ቀን ሲከበር ንግግር ያደረጉት የሴቶች ሕጻናትና ወጣቶች ሚኒስቴር ሚኒስትሯ ወይዘሮ የዓለም ጸጋይ 50 ከመቶ የካቢኔ አባላት ሴቶች መሆናቸው ትልቅ ስኬት እንደሆነ ገልጸው የሚቀሩ ስራዎችና ፈተናዎች እንዳሉ ግን ለቪኦኤ ተናግረዋል። አዎ አሁን የመጣ አምሳ ሀምሳ ፐርሰንት መሆኑ በጣም ጥሩ ነው። በዋናነት ግን እንዴት ይቀጥል የሚለው ሀሳብ ነው መሆን ያለበት። ይህንን ደግሞ ለማድረግ ሴቶችን የማብቃትና የአመራር ቋት እንዲኖረን የማድረግ ስራ መስራት አለበት ብለን ነው የምናስበው። ስለዚህ ለዚህ ደግሞ ሁሉም ሴቶች መስራት አለባቸው። ሚኒስቴር መስሪያ ቤቱ ደግሞ እየሰራ ያለበት ይህንን ነው። ከሁሉም የክልል አመራሮች ጋር በመሆን ለሁሉም ደረጃ ብቁ የሚሆኑ ሴቶችን የማብቃት ስልጠና መስጠት የማዘጋጀት ስራውን እየሰራ ያለ ነው። የኢትዮጵያ መንግስት ትናንት ባወጣው ሪፖርት ከስምንት ሚሊዮን በላይ አስቸኳይ እርዳታ የሚያስፈልጋቸው ዜጎችና ከሶስት ሚሊዮን በላይ ተፈናቃዮች መኖራቸውን መግለጹ የሚታወስ ሲሆን በእነዚህ ጊዜያት ይበልጥ ለአደጋ ተጋላጭ የሚሆኑት ሴቶች በመሆናቸው ሚኒስቴር መስሪያ ቤታቸው ትኩረት ሰጥቶ እየሰራ መሆኑን ነው ሚኒስትሯ የተናገሩት እንደ ሚኒስትር መስሪያ ቤት ከሌሎች ሚኒስትር መስሪያ ቤቶች ጋር በመሆን ጥቃት የደረሰባቸው ሴቶችም በአስቸጋሪ ሁኔታ ያሉ ሴቶችም የተፈናቀሉ ሴቶችን ለማገዝ እየተሰራ ያለ ስራ ነው። ትኩረታችን እዛ ላይ ነው። ስለዚህ እንደ ሚኒስትር መስሪያ ቤት ከሌሎች የሚመለከታቸው ሚኒስትር መስሪያ ቤት ሆኖ እነዚህ ሴቶችን አስፈላጊውን እገዛ እንዲደረግላቸው ከሌሎች የሚመለከታቸው ባለድርሻ አካላት አብረን እየሰራን ነው። ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ አዲስ አበባ። ግርማቸውን ለዘገባው እናመሰግናለን። ቀደም ሲል እንዳዳመጣችሁት ዛሬ ዓለም አቀፍ የሴቶችን ቀን ምክንያት በማድረግ በአገር አቀፍ ደረጃ የላቀ ትኩረትና ቁርጠኝነት ለሴቶች ሁለንተናዊ ተሳትፎና ተጠቃሚነት በሚል መሪ ቃል ዓለም አቀፍ የሴቶች ቀን በአፍሪካ ሕብረት አዳራሽ ሲከበር ጠቅላይ ሚኒስትር የተናገሩትን በማጉላት የላከልን ዘገባ ነበረ። ወደ ሌላ ዘገባ እናልፋለን። ከዚሁ ከዓለም አቀፍ የሴቶች ቀን ጋር የተያዘ የዛሬውን ዓለም አቀፍ የሴቶች ቀን በዓል መሰናዶ ላይ እንቆያለን እንዳልኩት ታዋቂዋን ጠበቃ የሴቶችና የአካል ጉዳተኞች መብት ተከራካሪ፣ በቅርቡ ደግሞ ለእርቅ ኮሚሽን ምክትል ሰብሳቢነት የበቃችውን የትነበርሽ ንጉሴን ይዘናታል። ቆንጅታዬ ነች የሚያነጋገርቻት። የዘንድሮ ክብረ በዓል በኢትዮጵያ ሴቶች ለከፍተኛ የውሳኔ ሰጪነት ቦታ በበቁት ታሪካዊ ወቅት መሆኑ እንደሚታወቅ እንዴት ነው ሁኔታው ለሚለው ቆንጅት ጥያቄ ስታቀርብ የተነበርሽ ደግሞ እንዴት እመልሳለች? ይሄ በጣም ትልቅ ወደፊት የተሄደበት እርምጃ ነው። ምናልባት አድማጮችም እንደሚያስታውሱት የዛሬ ዓመት የእነዚህን ነባራዊ እርምጃዎች አስፈላጊነት ተነጋግረን ነበረ። ተጨባጭ የሆኑ እና መሬት ላይ የወረዱ መለካት የሚችሉ መቆጠር የሚችሉ በሰዎች ሕይወት ውስጥ ለውጣቸው የሚታይ ለውጦች ነው የሚያስፈልገን። ከዚህ በኋላ በሴቶች ጉዳይ ላይ ወይም የሴቶችን ስም ብቻ አጀንዳ አድርጎ መሄድ አያስፈልገንም እና ማንኛውም መንግስት ይሄን ማድረግ አለበት። የእናት ያህል የሴት ልጁ ያህል የቀረበ ለውጥ ማሳየት የሚችልበትን አቅጣጫ ነው የምንመኘው የሚል ነገር አቅርበን ነበር። ዛሬ ይህን ስናከብር በርካታ በተለይ በዓለም አቀፍ ደረጃ ገጽታችንን የሀገራችንን ገጽታ የቀየሩ የሴት ልጅን እኩልነት በተግባር ያረጋገጡ ቁልፍ የስልጣን እና የውሳኔ ሰጪነት ቦታዎችን መንግስት አጋርቷል። ግን ይሄ እንደሚታወቀው፣ ይሄ መንግስት ከዚህ በኋላ ያው ከምርጫው አንድ አመት ነው የሚቀረው። አንድ አመት ነው ከዚህ በኋላ የሚቀጥለው። እስካሁን እንግዲህ ወደ አንድ አመት እየተጠጋ ነው። እነዚህ ያው እርምጃዎች ናቸው በጣም የሚደነቁ የሚመሰገኑ። ያ ማለት ግን ስራውን አያጠናቅቀውም ወይም ደግሞ አጠቃላይ የመላው ኢትዮጵያ ሴቶችን ችግር ይፈታል ብለን ማለት አይደለም። ነገር ግን እንደ ጉልህና በጣም ተጨለ ነው የተገነዘብ ነው። ቀደም ብሎም ጠቅላይ ሚኒስትሩ ተገኝተው ንግግር ያደረጉበት ጉባኤ ነበር። በአፍሪካ ሕብረት አንቺ ደግሞ የተካፈልሽበት ሌላ እንዲሁ ከፍ ያለ መሰናዶ እንደነበረ ቀደም ብሎ ገልጸሽልኛል። ለአድማጮች ታካፊልን። አትላንት ብጀምርልሽ እኔ እንኳን የነበርኩባቸውን በከፊል ባይ ለአስራ ስድስተኛው ጊዜ በኢትዮጵያ እሁድ የሚካሄደውን የሴቶች አምስት ኪሎ ሜትር ሴቶች ሩጫ አስመልክቶ ጋዜጣዊ መግለጫ ይሰጥ ነበር። በዛል የዘንድሮ መሪ ቃል ደግሞ እኔ እመራለሁ ወይም አይሊድ የሚል ነው። ስለዚህ እኔ መራለሁ የሚለው ያው እንግዲህ ቀደም ሲል ለሚናንች ያነሳነውን መሰረታዊ የአመራር ሰጪነት፣ የውሳኔ ሰጪነት ነገር ያንጸባረቀ ነበር። በጣም ደስ የሚል ነበረ። ከንግዱ ዓለም፣ ከትምህርት ቤት ደግሞ እንዲሁ ከመጡ ነበሩ እና ተማሪዎች የመሪነት አርያቸውን ተጠይቀው ጭምር በር እኔም ከተማሪዎቹ ጋር የሚገናኝበት እድል ነበር፣ ከሴት ተማሪዎች ጋር። ከዛ በመቀጠል ትላንትና ማታ እንግዲህ በኢትዮጵያ አየር መንገድ ለሶስተኛ ጊዜ ይመስለኛል በሴቶች ብቻ የሚካሄድ በረራ ወደ ኖርዌይ ኦስሎ ትናንት ማታ ተካሂዷል። ዛሬ ጠዋት እኔ የታደምኩት እንግዲህ ከበጎ አድራጎ ድርጅቶች ጋር በተያያዘ በጣም ብዙ ስለምስራ ወርልድ ቪዥን ከሚገኙ ሰራተኞች ጋር ነበር። እዛም ላይ ደግሞ ሴት ፍቅርን ታስተምራለች፣ ሴት በፍቅር ትለውጣለች የሚል ነገር ነበርን። ዛሬ እንግዲህ ከሰአት በኋላ ቀደም ሲላንችም እንዳስቀመጥሹ በጠቅላይ ፍርድ ቤት ክብርት ወይዘሮ መዓዛ ፕሬዚደንት ከሆነ ወዲህ የመጀመሪያ የዓለም አቀፍ ሴቶች ቀን አከባበር ነው እና በጣም በሚያስደስት መልኩ በ በሴቶች ብቻ የተመራ ወይም በሴቶች ዳኞች የተሰየመ ችሎት ነበር። ዛሬ ከሰዓት በኋላ ጠቅላይ ፍርድ ቤት በዳኝነት ሴቶችን ብዙ አያውቃቸውም። እኔ እንደውም በጣም ተገርሚያለሁ፣ ምክንያቱም እኔም አውቃ አንድ ብቻ እንደነበሩ ነበር ከሰላሳ ዘጠኝ ዳኞች ውስጥ ሰባቱ ሴቶች መሆናቸውን ነው ወይዘሮ ማዛ የነገሩኝ። በጣም ብዙ ታዳሚም ነበር። ይሄ እንግዲህ ሴቶች አውሮፕላን አብራሪ፣ ሴቶች ዳኛ፣ ሴቶች ውሳኔ ሰጪ መሆን ይችላሉ በሚል ለዚህ ቀን ደግሞ ይህን ቀን ማሰብ ሰዎች እንዲችሉ የተደረገ ነገር ነው። በጣም አስደሳች ነበር። በ ፍርድ ቤቱም እንግዲህ አጠቃላይ መንፈሱ እየተቀየረ እንደሆነ እና ያው ሴትነትን ከፍ አድርጎ የማየት ነገር መንጣቱን በተግባር የሚያሳይ ነገር ነው። ብዙ ነገሮች ተካሂደዋል። ሌላ እንግዲህ የአፍሪካ ህብረቱ ነው። በጣም ዶክተር አብይ በጣም በጣም እንደተለመደው ቁልፍ ንግግር እና የሰዎች ልብ ውስጥ ከገባ የማይወጣ ትልቅ መልዕክት ያስተላለፉበት ነበር በተለይ በተለይ ሴቶች አሁን ያለንበትን ያለመረጋጋትና የሰላም ማጣት ሁኔታ ለመቀየር በሰዎች ሰው ሰራሽ የሆኑትን የክፍፍል ግንቦች በማፈስ የፍቅር ድልድይ ሊሰሩ እንደሚገባ እና ለእነዚህ ለሰው ሰራሽ መከፋፈያ ግንቦች ወይንም ከለላዎች ዕድል ሳይሰጡ ሴቶች የፍቅርን ቤት የፍቅርን ድልድይ የፍቅርን ሀገር መገንባት እንደሚችሉና እንዳለባቸው ያመለከተበት ነው። ያው እሳቸው ከሹመት ንግግራቸው ጀምሮ ስለ ሴቶች ችሎታ፣ ስለ ሴቶች አስተዋጽኦ እጅግ በጣም የሚያምኑና የሚኮሩ መሆናቸውን በተደጋጋሚ በንግግራቸውና በድርጊታቸው ይናገራሉ። ስለዚህ ብዙ አዲስ አይደለም። ይሄ እንግዲህ ሁሉም ሀገራት አውሮፓም፣ አፍሪካም፣ አሜሪካም ሌላውም ዓለም እስያም ጭምር ከኢትዮጵያ ለመማር የሚመጡት እንዴት ሴት ልጅ በተግባር በወሬ፣ በጣም ብዙዎቹ ያው በሕግም በምንም ይቻል ነገር ጽፈዋል፣ ግን በተግባር ሴት ልጅ ኃላፊ አድርጎ በተለይ እንዲህ አይነት ጊዜ ላይ ድርሻዋን የምትወጣ ደፋር ውሳኔ መስጠት የምትችል የምታገናዘብ የምትመራ፣ ከፊት ሆና የምትመራ መሆኑ እንደምትችል ከኛ ይማራል ብዬ አምናለሁ። በዚህ አጋጣሚ ያንቺ ጥሪ ምን ይሆናል? በዚህ ብናጠናቅቅ በጣም አመሰግናለሁ። እንግዲህ አሁን የዶክተር አብይን ንግግር ነው ማጠናከር የምፈልገው በዓለም አቀፍ ደረጃ፣ በሀገር አቀፍ ደረጃ ብዙ ትልልቅ መልካም ገጽታዎች አሰጥቶናል። ይህን በተለይ ያለፈው አንድ ዓመት ጠቅላላ የሴቶች ዓመት መባል ይችላል ለኢትዮጵያ ክብረ በዓሉና ከድግሱ መለስ ማሰብ ያለብን የእለት ከእለት እንቅስቃሴያችን የእለት ከዕለት እርምጃዎቻችን ውስጥ እንዴት ሴቶችን የሚጠቀም ሴቶችን የሚያሳትፍ ሴቶችን የሚጠቀም ጭምር የህይወት መስመር የአመራር አቅጣጫ የፖለቲካ መስመር መዘርጋት እንደሚገባን ማሰብ የሚገባን ይመስለኛል። ሌላው ትልቁ እንግዲህ ሴቶች በህይወታቸው የሚያስፈልጋቸው ሰላም ነው እና ለእነሱም ለሚወዷቸው ቤተሰቦቻቸውን እድገት ስለዚህ ሴቶች የሰላም መሳሪያ ሆነው ማየት ያስፈልጋል። ሴቶች የጸብ ሳይሆን የሰላም መሳሪያ ሆነው ማየት ያስፈልጋል እና ሴት ልጅ የመጠገን ብልሃትም አላት እና ይሄ እንግዲህ እዛም እዚህም የምናየው የተሰበረ የወንድማማሽ ግንኙነት በሴት ልጅ ብልሃት እና በእናትነት ፍቅር ብቻ ነው ተጠግኖ ሊድን የሚችለው የሚል እምነት አለን እና ይሄ ቀጣዩ ሙሉ አንድ ዓመት ዛሬ ያከበርነው እስከሚቀጥለው ማችት ወይም ደግሞ ባለም አቀፍ ደረጃ የምናከብረው የሴቶች ቀን ድረስ በሴት ልጅ ብልሃት ና በእናት ፍቅር የሀገራችን አንድነት መልሶ የሚጠገንበት ጊዜ እንዲሆን ጥሪ እናቀርባለሁ። ለዚህ ደግሞ ሳይሰስቱ ሴቶች ፍቅር መስጠት፣ እውነት መስጠት፣ ፍትህ መስጠት እንደሚችሉ አውቃለሁም እና ሁሉም ሴቶች የበኩላቸውን ጥረት እንዲያደርጉ ለዚህ ደግሞ ወንዶቹም ይህንን እውቅና ሰጥተው ይህንን የሚሰማ ልብ ኖሯቸው ለእናታቸው ፍቅር ሲሉ፣ ለሴት ልጆቻቸው ብልሀት ሲሉ፣ ለሚስቶቻቸው ብልሀት ሲሉ ያንን የማድረግ እና ወደ እርቅ ወደ ፍትህ ወደ ሰላም መተን የውስጥ አንድነታችን ሳይላላ በጋራ አንድም ሰው ሳይከፋው በማዕድ ዙሪያ በእናታችን በኢትዮጵያ ማዕድ ዙሪያ ሰብስበን የምንገናኝበት ጊዜ እንዲሆን ከዛሬ ጀምረን አመቱን ሙሉ ስንሰራ የምንቆይበት እንጂ ስናወራ ብቻ የምንቆይበት ጊዜ እንዳይሆን አደራ አላለው። የት ነበርሽ ንጉሴ? ስለ ጊዜሽ በጣም አድርጌ ያመሰግናለሁ። አመሰግናለሁ። እኔ ደግሞ ቆንጅትን አመሰግናለሁ። ዛሬ በእኔ በአዲሱ አበበና በሰሎሞን ክፍሌ የተስተናገደው በንጉሡ ታምሬ የተመራ ፕሮግራም አበቃ። ኮሎኔል መንግሥቱ ኃይለማርያም ማርያም ለፍርድ ይቅረቡ አይቅረቡ ክርክሩ አልተሰማም። ዛሬ ጊዜ አጥሮን፣ እሁድ በራዲዮ መጽሔት ጠብቁ። በእኛ በኩል ሰላም ደናደሩ። ትግርኛ ፕሮግራም ይቀጥላል።